እንደምናመሽታችሁልኛል፣ የተከበራችሁ አድማጮቼ። በአትሌቲክስ አርባ ሁለተኛው የዓለም አገር አቋራጭ ሩጫ ውድድር ትላንት ካምፓላ ላይ በደማቅ ሁኔታ ተከናውኗል። ለተሰንበት ግደይ ከኢትዮጵያ የወጣቶቹን አሸንፋለች። አስራ ሦስት አገሮች የሚሳተፉበት የአፍሪካ ቼስ ሻምፒዮና በኢትዮጵያ በጅማ አስተናጋጅነት እየተካሄደ ነው። የሀገር ውስጥና የውጭ አገር እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በካምፓላው የዓለም አገር አቋራጭ ሩጫ ውድድር ዜናን ጀምር የተከታተለው የአዲስ አበባው ተባባሪ አዘጋጅ ገዛህኝ ጽዮም መስቀል ነው። በእግር ኳስ የአገር ውስጥ የፕሪሚየር ሊግ ግጥሚያዎችን ጨምሮ ተከታዩን ልኳል። ገዛህኝ ጽዮም መስቀል፣ አመሰግናለሁ ሰለሞን። አርባ ሁለተኛው የዓለም ሀገር አቋራጭ ሩጫ ውድድር ትናንት በኡጋንዳ ርዕሰ መዲና ካምፓላ ላይ በልዩ ልዩ ትዕይንቶች ታጅቦ ተከናውኗል። ኬንያ ከአምስት ውድድሮች በግል እና በቡድን አራት ወርቅ፣ አምስት ብር እና ሶስት ነሐስ በአጠቃላይ አስራ ሁለት ሜዳሊያ በመሰብሰብ በአንደኝነት ስትፈጽም ኢትዮጵያ በአጠቃላይ ዘጠኝ ሜዳሊያ ሁለተኛ፣ ኡጋንዳ በሶስት ሜዳሊያ ሶስተኛ ሆናለች። ኤርትራ ባህሬንና ዩኤስ አሜሪካ የአራተኛ አምስተኛ እና ስድስተኛ ደረጃን አግኝተዋል። በወጣት ሴቶች ስድስት ኪሎ ሜትር አትሌት ለተሰንበት ግደይ በሰፊ ርቀት ቀድማ የወርቅ ሜዳሊያ ካገኘች ጓደኛዋ አትሌት ሀዊ ፈይሳም ለተሰንበትን ተከትላ በሁለተኝነት ፈጽማለች። አትሌት አምደወርቅ ዋልሊ በወጣት ወንዶች ሁለተኛ ሲሆን፣ በዚህ ርቀት አሸናፊው የኡጋንዳ አትሌት ጃኮብ ኪፕሊሞ ነው። አዘጋጅ ሀገር ዩጋንዳ በአንድ ወርቅና ሁለት ነሐስ በአጠቃላይ ሶስት ሜዳሊያ በሜዳሊያው ሰንጠረዥ ሶስተኛ ሆና አጠናቃለች። ለኡጋንዳ በዓለም ሀገር አቋራጭ ተሳትፏን ትልቅ ውጤት ሆኖ ተመዝግቦላታል። በዘንድሮ ውድድር ላይ ለመጀመሪያ ጊዜ በተካተተው የድብልቅ ሴት እና ወንድ ማለት ነው ቅብብሎሽ አስራ ሶስት ሀገሮች ተሳታፊ ሆነበታል። በውጤቱም የኬንያ ቡድን የወርቅ የኢትዮጵያ ቡድን የብር የባህሬን ነሐስ አግኝተዋል። በእግር ኳሱ ዜና የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር አምስተኛ ሳምንት ላይ ደርሷል። ከአናት ያሉ ቡድኖች ለዋንጫ ከግርጌ ያሉት ደግሞ ለአለመውረድ የሚደረገው ትንቅንቅ ተጠናክሮ ቀጥሏል። ቅዱስ ጊዮርጊስ ከመከላከያ ያለውን ተስተካካይ ጨዋታ በሳምንቱ መጨረሻ አካሂደው መከላከያ ሁለት ለአንድ በማሸነፍ የጊዮርጊስ ምስጋሴ ጋብ እንዲል አድርጎታል። ጊዮርጊስ ቀድሞ አግብቶ ቢመራም የማታ የማታ የመከላከያዎቹ አዲሱ ተስፋ እና ሳሙኤል ሳሊሶ ተከታትለው ሁለት አግብተዋል። ትናንት በአዲስ አበባ ስቴዲየም አዲስ አበባ ከተማ ኢትዮጵያ ንግድ ባንክን አንድ ለባዶ ሲረታ ደደቢትና ጅማ አባቡና አንድ አቻ ተለያይተዋል። ድሬዳዋ ላይ ደግሞ ድሬዳዋ ከተማ አርባ ምንጭ ከተማን ሁለት ለባዶ አሸንፏል። ሌሎች ጨዋታዎችን ነገ፣ ማክሰኞ፣ ረቡዕና ሐሙስ በተከታታይ በአዲስ አበባና በክልል ከተሞች ይካሄዳሉ። የጊዮርጊስ መሸነፍ ካናት ያሉ ቡድኖችን የነጥብ መቀራረብ አስከትሏል። ቅዱስ ጊዮርጊስ በሰላሳ አምስት ነጥብ በጎል ብልጫ ሊጉን ይመራል። ደደቢት በተመሳሳይ ሰላሳ አምስት ነጥብ በጎል ተበልጦ ሁለተኛ ነው። ሲዳማ ቡና በሰላሳ ሶስት ኢትዮጵያ ቡና በሰላሳ ሁለት ሶስተኛና አራተኛ ናቸው። ይኸው ነው ወገኔ። በኩል ያሉ ሰለሞን አመሰግናለሁ። አመሰግናለሁ ገዛኸኝ። ሩሲያ እንደ አውሮፓውያን ዘመን አቆጣጠር በሁለት ሺህ አስራ ስምንት ዓመተ ምህረት ለምታስተናግደው የዓለም እግር ኳስ ዋንጫ ለማለፍ ደግሞ ብሔራዊ ቲሞች በየምድባቸው የሚያካሂዱት የማጣሪያ ግጥሚያ ተሟሙቆ ቀጥሏል። በሳምንቱ ማብቂያ የተካሄዱ የአውሮፓ ማጣሪያዎችን ውጤት አለፍ አለፍ ብዬ ለማየት የሲ ምድቦቹን አስቀድማለሁ። በዚሁ መሠረት ጀርመን አዘርባይጃንን አራት ለዜሮ፣ የቼክ ሪፑብሊክ ሳን ማሪኖን ስድስት ለዜሮ፣ ሰሜን አየርላንድ ኖርዌይን ሁለት ለዜሮ አሸንፈዋል። ከኢ ምድብ አርሜኒያ ካዛክስታንን ሁለት ለዜሮ ፖላንድ ሞንቴኔግሮን ሁለት ለአንድ ሲያሸንፉ ሩማንያና ዴንማርክ ዜሮ ለዜሮ ተለያይተዋል። ከኤፍ ምድብ ብሪታንያ ሊትዌንያን ሁለት ለዜሮ፣ ስሎቫኪያ ማልታን ሶስት ለአንድ፣ ስኮትላንድ ስሎቬንያን አንድ ለዜሮ ረጥቷል። እስካሁን በተካሄዱ የማጣሪያ ግጥሚያዎች አንድም ጎል ያልተቆጠረበት ቡድን የብሪታንያ ብሔራዊ ቲም ነው። የማጣሪያ ውድድሮች በእስያ በአፍሪካና ሌሎች የዓለም ክፍሎችም እየተካሄዱ ነው። ወደ ኢትዮጵያ የአፍሪካን ቼስ ሻምፒዮና ውድድር ወደምታስተናግደው ወደ ጅማ ከተማ ሄደን ይሆናል የምሽቱን ዝግጅት የምናጠቃልለው። እስክንድር ፍሬው ተከታዩን ዘገባ ልኳል። ኢትዮጵያ የምታስተናግደው በጅማ ከተማ እየተካሄደ ያለው የሰሜንና ምስራቅ አፍሪካ የቼስ ሻምፒዮና በዘርፉ ስፖርተኞችን ማቅረብ የቻሉ ሀገራት የሚሳተፉበት ነው። እናም ሀገራት በብሔራዊ ደረጃ ባካሄዷቸው ውድድሮች የተሻለ ውጤት ያመጡትን ይዘው ቀርበዋል። የአዘጋጇ የጂማ ከተማ የቼስ ፌዴሬሽን ፕሬዝዳንት አቶ ተሾመ በቀለ እንደሚለውም ኢትዮጵያ አስተናጋጅ በመሆኗ በርከት ያሉ ተወዳዳሪዎችን ማቅረብ ችላለች። በመጀመሪያ በአገሪቱ ውስጥ መሳተፉ ስፖርቱን በደንብ በማህበረሰቡ ውስጥ እውቅና ይሰጠዋል፣ አዌርነስ ይፈጥርለታል። ሁለተኛው ለምሳሌ ኢትዮጵያ አዘጋጅ በመሆኗ ስምንት ተጫዋቾችን ታሳትፋለች። የግል ሻምፒዮና ነው። ይሄ የአፍሪካ የዞን ነጥብ አራት የግል ሻምፒዮና ነው። ይህን ያሸነፈ ተወዳዳሪ አፍሪካን ወክሎ ከሚሄዱት ተጫዋቾች አንዱ ነው የሚሆነው። በዛ ውስጥ ስምንት አሳተፍክ ማለት ሬሾ ሲጨምር፣ እንደዚሁም የአሸናፊነት እድልህ እየሰፋ ነው የሚሄደው። ሁለተኛ ጅማ ከተማ በመካሄዱ ጭምር ደግሞ ከጅማ አዘጋጅ ከተማ በመሆኗ የስድስት ተጨማሪ ሰዎችን ተወዳዳሪዎች እንዲሳተፉ እድል አግኝታለች። ስለዚህ ኢትዮጵያ ለምሳሌ በወንዶች ካታጎሪ ብቻ አራት ተወዳዳሪዎች ይሳተፉላታል ማለት ነው። ይሄ ደግሞ ስድስቱ ከጅማ ነው ስድስቱ ከጅማ ነው እና በዛ ላይ እንደዚሁም ከሴቶች ስምንት ተወዳዳሪዎች አሉ። በአጋጣሚ እኛ የጅማ ከተማ በሴቶች አላቀረብንም፣ እድሉ ነበረ። ከዚህ ላይ ከ13ቱ ሀገራት ውስጥ ኢትዮጵያ ቦታው አየት ነው በቼ ስታወዳደራቸው የኢትዮጵያ ቼስ ተጫዋቾች የት ጋ ነው የሚቀመጡት? ደረጃቸው ብዙ ጊዜ በእንትኑ ተቀራራቢነት ቢኖርም ማለት ነው። ብዙ ጊዜ ግብጽ የበላይነቱን ይዛለች። በዚህ በዞን ነጥብ አራት ሁለት ውስጥ የበላይነቱ ይዛለች። ኡጋንዳና እንዲሁም ታንዛኒያ ጥሩ ደረጃ ላይ አሉ። ሌሎቹ እንትኖች በኢትዮጵያ ካለችበት ሬቲንግ ነው የምንለው የቼዝ ተጫዋቾች አሁንም፣ ለምሳሌ የዚህ ውድድር አሸናፊ ኢንተርናሽናል ማስተር ማዕረግ ይሰጠዋል። ሬቲንጉም ከፍ ያለ ማለት እንግዲህ፣ የነጥብ አሰጣት የነጥብ አሰጣታው በፊዴ በአለም አቀፍ ቼዝ ፌዴሬሽን የሚሰጠው ሬቲንግ አለ እሱ ነው አንደኛው። ኢትዮጵያ ውስጥ በመካሄዱ ሌላው እድሉ ምንድን ነው ለምሳሌ ብዙ ተጫዋቾች ተወዳዳሪዎች ተሳተፉ ማለት ሬቲንግ ውስጥ ዓለም አቀፍ ሬቲንግ ውስጥ ገቡ ማለት ነው ሪጅስተርድ የሆነ ብቃታቸው በዓለም አቀፉ የፊዴ ስታተስ ሪጅስተርድ ነው ማለት ነው። እና ያንንም እንደዚህ አይነት ያሉ ተጫዋቾችን እንድናገኝ ይረዳናል። ይህ ሻምፒዮና ሰሞኑን ቀጥሎ ይካሄዳል። በምን መልኩ እንደተጠናቀቀና የኢትዮጵያ ውጤትም ምን እንደሚመስል በቀጣይ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውንና ገዛኝ ጽዮን መስቀልን አመስግኜ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።